የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት በየቀኑ በኢትዮጵያ አቆጣጠር ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም ዛሬውን ፕሮግራም የዛሬውን አሁን ጀመረ። በኦርቶዶክስ ተዋሕዶ ክርስትና እምነት መሠረት የዛሬው ሰንበት ሆሳዕና ይባላል። ሆሳዕና ማለት ደግሞ መድኃኒት ነው። በግንባራቸው ላይ ዘንባባውን እንደ ሻሻ አስረው፣ አንዳንዶች ደግሞ በጣቶቻቸው ላይ እንደ ቀለበት አድርገውት ነው የዋሉት። ዛሬ ንጉሴ አክሊሉ ዕለቱን በተመለከተ ከሚያቀርበው የተወሰደ ነው። ሌላም ቅንብር አለው። ሁለቱንም በየተመደበላቸው ጊዜ እናቀርባለን። በነገራችን ላይ በምዕራባውያኑ የክርስትና እምነት ተከታዮች ዘንድ ደግሞ ዛሬ ፋሲካ ነው እና ለባህሉ አክባሪዎች መልካም ፋሲካ ብለናል። ሌላም ቅንብር አለን። በጸጋዬ ምን አለ አንዱ መሰለ ብርሃኑ ዘሪሁን ያን በጻፍበት ዘመን አለ አከታትሎ በጋጣሚ ቢራ ቢሮ የሚል ነገር ጥቆ ነበረ። ግጥሙን አውጥቶ ነበር። አንድ ቀን ለምን ጦርነት አልከው ብዬ ልቆጣው ወይም ልነግረው ወደ ብርሃኑ ዘሪሁን ገና ገብቼ ሳወራው በሩን በርግዶ ገባ፣ መንግስቱ እንደገባ ቢራ ቢሮ ቢራ ቢሮ ቅኔው ገባኝ አለን አለ። በቢሮ ውስጥ ቢራ እየጠጣችሁ ትዝናነው ወይ ስገናኙ አይነት ነገር ሽሙርት ነው እና ያን ያህል መቀራረብ አላቸው። ባለፈው የተጀመረ ወግ ነው። ስለ ደራሲ መንግስቱ ለማ ያደመጥነው ቅንጫቢ ደግሞ ከሶስቱ ተወያዮች የአንዱ ማለት የአለማየሁ ገብረ ሕይወት ሲሆን ሙሉ ዝግጅቱና ሶስቱም እንግዶች ወደ ኋላ ላይ ከአሉላ ጋር ይቀርባሉ። አሉላ ዛሬ የለም ለጊዜው፣ ምክንያቱም ወደ ኋላ ላይ ይገልጣለሁ። ሌላም አለን ዛሬ የምናጠቃልለው ከመምህር ዶክተር ዘበነ ለማ ጋር ያደረግነው ቆይታም አልተጠናቀቀምና ዛሬ ይቋጫል። በተረፈ ግን አድማጮች እንደምን ከርማቸዋል? እንደምን አምሽታቸዋል? ዛሬ እሁድ ሚያዝያ 13 2011 የራዲዮ መጽሔት ቅንብር አዘጋጅና አቅራቢ አዲስ አበበ ንጉሶ ታምሬ ፕሮግራሙን እየመራ አብሮኝ ያመሻል። ሁሉም መሰናዶ ልክ ዜናው እንዳበቃ ነውና የሚጀምረው ጠብቁ። እንደምናመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የኦሮሚያና አማራ ክልሎች ህዝብ ለህዝብ ውይይት መድረክ በአምቦ ከተማ መካሄዱ ታወቀ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የአማራና ኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋል ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ኦሮሚያ ክልል አዲስ አበባ ላይ ያለው ጥቅም ተግባራዊ እንዲሆን እንደሚሰሩ ተናግረዋል። በዚህ ዘገባ ዙሪያ ነገ ትንታኔ ይኖረናል። ለዛሬ ግን ናኮር መልካ አጠር ያለ ዘገባ ልኮልናል። ዛሬ በአምቦ በተካሄደው የኦሮሚያና አማራ ክልሎች ህዝብ ለህዝብ የጋራ ውይይት መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን፣ አዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው፣ ምሁራን፣ አርቲስቶች፣ የሁለቱም ህዝብ ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በውይይት መድረኩ ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አቢሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራ ማድራ እና ሌሎች የጋራ ድሎች ያሏቸውን አስታውሰዋል። የሁለቱን ህዝቦችና የኢትዮጵያን አንድነት በተመለከተም እንዲህ ብለዋል። ከአማራ ህዝብ ጋር የኦሮሞ ህዝብ ለዘመናት የነበሩትን የታሪክ ግንኙነቶች ይበልጥ አጠናክረን በታሪክ ሂደት ውስጥ ከሌሎች ወንድማማች ህዝቦች ጋር ይበልጥም ደግሞ ከአማራ ጋር የከፈልነውን የጀግንነት መስዋዕትነት በአንድ መቃብር ተቀብረን አንድ ጽዋ ጠጥተን የኢትዮጵያን ሉዓላዊነት አስከብረን ኢትዮጵያ ቀና ብላ እንድትሄድ ለዓለም ተምሳሌት እንድትሆን ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን። አንድነት የጀግንነት ተግባር ሲሆን፣ ጥላቻ ጢም በቀል የፈሪዎች ተግባር ነው ያሉት አቶ ሽመለስ የኦሮሞ ህዝብ አቃፊ የአንድነት ዘማሪና ጠባቂ የኢትዮጵያ መሰረት በመሆኑ አባይን ተሻግሮ ከአማራ ህዝብ ጋር መልሶ ተቀላቅሏል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያዊነት አማራጭ የሌለው መፍትሄ ነው ያሉት የአማራ ክልል ርዕሰ ምስትራ አስተዳደር ዶክተር አምባቸው መኮንን የሚገጥሙ ችግሮችንም በመግባባት እየፈቱ እንደሚሄዱ ገልጸዋል። ኦሮሚያ አዲስ አበባ ላይ ስላላት ጥቅም ያላቸው አቋም ምን እንደሆነ እንዲገልጹ ከተሳታፊ ለተጠየቁት ተከታዩንም መልስ ሰጥተዋል። አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራርፍ አቋም ማንም የለውም። በውስጣችን የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። በውይይቱ ላይ በሁለቱ ህዝቦች በጋራ ግንኙነትና ትስስር ላይ ያተኮሩ ጥናታዊ ጽሑፎችም ቀርበዋል። የዘገባውን ዝርዝር ነገ ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናጎር መልካ ካምቦ የፕሬዝደንት ዶናልድ ትራምፕ አማካሪ ኢቫንካ ትራምፕ፣ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩስአይዲ አስተዳዳሪ ማርክ ግሪን፣ የኦፒክ ተጠባባቂ ፕሬዝደንትና ዋና ስራ አስፈጻሚ ዴቭ ብሂገን ዛሬ ከኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ጋር ተገናኝተው ተነጋግረዋል። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት ጠንካራ አጋርነት ስላላት ቁርጠኛነት እንደተነጋገሩ ኢትዮጵያ ያለው የዩናይትድ ስቴትስ ኤምባሲ መግለጫ ገልጿል። የሽሪላንካ ባለሥልጣኖች በገለጹት መሠረት በሀገሪቱ በሚገኙ አብያተ ክርስቲያንና ሆቴሎች ላይ በዛሬው የፈረንጆች ፋሲካ ዕለት ላይ በተፈጸሙ ተከታታይ የፍንዳታዎች ጥቃት ከሁለት መቶ በላይ የሚሆኑ ሰዎች አልቀዋል። በፍንዳታው ተግባር የተጠረጠሩ ሰባት ሰዎች መያዛቸውን ባለሥልጣኖቹ ገልጸዋል። ሽሪላንካ ወዲያውኑ የሰዓት እላፊ አዋጅ አውጥታለች። የተሳሳቱ ወሬዎችና ጭምጭምታዎች እንዳይዛመቱ ለመከላከል ሲባል ለዋና ማህበራዊ ሚዲያ ያለው ተደራሽነት ታግዷል። በራዲዮ መጽሔት ቅንብር መሠረት ቅደም ተከተሎ፣ አሁን የግጥም ወይም ምርጥ ግጥም የሳምንቷ የምትቀርብበት ነው። ከቀንም ቀን አለው ግብ የሚመታበት ያለሙት ያሰቡት የሚሰወሩበት ከፈተና እንቅፋት የሚደሰቱበት በሄዱበት ሁሉ የሚፋቀሩበት ከአዳም ዘር በሙሉ ዐይኖ የሚፈዝበት ምቀኛ ማርተኛው የሐሴት ውቅያኖስ ከቀንም ቀን አለው የሚቈዝሙበት የሚያጨልም ተስፋ ደስታን የሚነጥቅ ሐዘን የሚያስፋፋ ዕቅድ ውጥኖ የሚጨልምበት ወዳጅ ጓደኛው የሚመቀኝበት ጤናን የሚቀንስ የሚነሣ አዱኛ ከቀንም ቀን አለው ሾተ ላይ መጋኛ ከቀንም ቀን አለ። ከክንፈ ሚካኤል ገረሱ የግጥም መድበል ያገኘናት ነች። እናመሰግናለን። ሆሳና ሆሳዕና በአርያም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። ያደመጥነው የሆሳዕና መዝሙር ነው። ንጉሴም እንዲያ ነው የሚለን ዕለቱን አስመልክቶ በላከልን ዝግጅት ሆሳዕና ሆሳዕና በአርያም። ዛሬ የሆሳዕና በዓል በመላ ኢትዮጵያ በሚገኙ ከአርባ ሺህ በላይ በሚሆኑ አብያተ ክርስቲያናት በከፍተኛ ድምቀት ተከብረዋል። የኔም መስኮት በአዲሱ እጆች ወለል ብሎ ተከፍቷል። ነገ ደግሞ ሕማማት ነው። እንደ አባ አስራት ደስታ ገብሩ ገለጻ ሰኞ መርገመ በለስ ይባላል። ጌታ ፍሬ ስላጣባት የረገማት በለስ አለች። የእሷ የሚታወስበት ሁለተኛው ማክሰኞ ነው። ማክሰኞ የጥያቄ ቀን ወይም ተስሎ ተግዚ ይባላል። ገበያ ትፈታ ዘንድ ማ ስልጣን ሰጠህ እያሉ ጥያቄ ጠየቁበት ረቡ ምክረ አይሁድ አይሁድ ኦሪት ከምትጠፋ ወንጌል ከምትሰፋ አንድ ሰው ብናጠፋ ይቀላል ብለው የመከሩበት የጎለቱበት ጸሎተ ሐሙስ ጌታ በጌቴ ሰማኒ ሶስቱን ሐዋርያ ጴጥሮስን የአይቆብንና ወንድሙን ዮሐንስን ይዞ ሄዶ በአጸደ ሀምል ሊጸልየበት፣ ሁለተኛ ደግሞ እዛው በጸሎተ ሐሙስ ቀን ህጽበተ እግር ራሱን ዝቅ አድርጎ የሐዋርያቱን እግር ያጠበበት፣ ሶስተኛ ታላቁን ሚስጥር ሚስጥረ ቁርባንን የሰራበት ሙታንን ያድን ዘንድ የሞት ሞትን ሽሮ ወልደ አምላክ ሄደ ወደ ኋላ ታስሮ እኔ ልሙትልህ እኔ ልንገላታ በተንከራተትከው በተከስከው ፈንታ የብርሃን አክሊልን ለሰማይ ትያደለ ከለሜዳ ለብሶ ቀራንዮ ዋለ። አርብስ አባቴ አስራት አርብ ስቅለቱን የምናስብበት ነው። ይኸውም ካህናት አሙስሌ ለአርባ ቀን ሰዓታት ጀምሮ እስከ ቀኑ አስራ ሁለት ሰዓት አርብ ድረስ ጌታ ስቅለቱን የሚያስቡበት የሚሰገድበት ዳዊት ውዳሴ ማርያም እየተደገመ ነገረ ስቅለቱን የሚያወሱ ምንባባት እየተነበቡ ከኦሪት፣ ከነቢያት፣ ከሌሎቹን ነመጻፈ ደርሆ የሚባሉ አሉ። እነኝን ሁሉ እየተነበበ ግብረ ሕማማት እየተነበበ ከዚህ በኋላ ዘጠኝ ሰዓት ሲሆን ካህናት ምእመናንን በወይራ ቅጠል ቸብቸብ እያደረጉ አርባ አንድ ስግደት አስራ ሁለት አቡነ ዘበ ሰማያት ይሰጣሉ። አባቴ አስራት እኔም አርባ አምስት ዓመት ወደ ኋላ ሄጄ የድቁና ዘመኔን በማስታወስ ብዙ ነገሮች ትዝ ይሎኛል። በተለይም በዚህ በስቅለቱ ቀን የሚዜሙት ዜማዎች እዝል ስለሆኑ በጣም የሚያሳዝኑ፣ በጣም የሚደመጡ፣ ቀልብን የሚስቡ፣ በዚያ የተሰበሰበውን ምዕመናን ሁሉ ትኩረት የሚስቡ በመሆናቸው በጣም ትዝ ይለኛል። ምንጊዜም የቅዳሜ ስዑሩንና የትንሣኤውን በዓል ለሚቀጥለው ፕሮግራም ልተው። መልካም የትንሣኤ በዓል ይሁንልን። ሆሳና ቅዳሴ የዛሬው ማለቴ ነው። መጀመሪያው ይሄ አሁን እያደመጥን ያለ ነው ዜማ ነው። ዲያቆናቱ አርህ ህዋተ መኳንንት ብለው የሚያዘሙት ምን ማለት ነው ለመሆኑ ትርጉሙ? ዲያቆናቱ በምዕራብ በኩል መሶበ ወርቁን ተሸክመው ወደ ምስራቅ ይገባሉ። ልክ ቤተ መቅደሱን በር ላይ ቆመው ይህንን ምስማክ አረዋተ መኳንንት እናንተ መኳንንት ኪሩቤል ሱራፌል የገነትን በር ክፈቱ ብሎ የሚሰብከው ለምንድን ነው የተባለ እንደሆነ ያ በሩ መዘጋቱ አምስት ሺህ አምስት መቶ ዘመን ገነት ለመዘጋቷ ምሳሌ። እዚያ ላይ ቆሞ መስበኩ ነቢያት፣ ካህናት በሩን ቢከፈት ትንቢት የመናገራቸው ምስ ማራቀቃቸውን መናገር ነው። በሩ እዚያ ላይ ቆሞ መኑቱ ዝንቱ ንጉሠ ስባት ብሎ ሲናገር የክብረ ባለቤት ማን ነው እሱ ብሎ ሲናገር የክብር ባለቤት ኢየሱስ ክርስቶስ ነፍሳትን ይዞ ወደ ገነት ይገባልና በሩን ክፈቱ ብሎ አዋጁን ያውጃል። አምስት ሺ አምስት መቶ ዘመን ተዘግታ የነበረችው የገነት በር የመሲሆን በር የመከፈቷ ምሳሌ ነው። ያ በሩ መዘጋቱ ባ ንጉ ተስፋ የክብር ባለቤት ክርስቶስ ይግባ ብሎ ካህኑ ያውጃል ወደ ገነት የመግባቱ ምሳሌ ነው። መጋቤ ሐዲስ ምስጢሩ ዘለቀ ይባላሉ። ከአዲስ አበባ ጉባኤ ሰርተው የሚያስተምሩ ብዙ ሊቃውንትን የሚያወጡ ምሁር ናቸው። አመሰግናለሁ። Thank you ከመምህር ዶክተር ዘበነ ለማ ጋር ወዳደረግነው ውይይት እንሄዳለን መነሻችን ሁለተኛው መጽሐፋቸው ነው ሰው ምንድን ነው የሚለው የዛሬውን የመጨረሻ ክፍል ውይይት እንዲህ እንጀምራለን እዛ ላይ አሁን ጀርባው ላይ በተለይ አሁን ካሉት አንጻር የኢትዮጵያን ጉዳይ ሲያመጡ መምህሩም የፖለቲካ ድርጅት ሰዎችም የሃይማኖት መሪዎችም አንቃይ መሆን አለባቸው። ሰውን ንቃት ለመስጠትና ወደ ሰላም ለምን ወቅታዊውን ጉዳይ በጣም ያነሳሉ። ተገቢ ነው። አሁን በተለይ ያለንበት ዘመን ይሄ መጽሐፍ እንደውም ወቅታዊ መሆኑን የሚያረጋግጠው በዚህ ሰዓት መጽሐፉ ነው። አሁን እዚህ ጀርባው ላይ የሰጡት ማሳሰቢያ ምነካን እንደተባለ ሁሉ ሁላችን ወደ መልካም ነገር ህብረተሰቡ ለመመለስ እንስራ ነው ያሉት፣ ተገቢ ነው። እርስዎ ያደረጉትን ነገር እናውቃለን፣ በአካባቢያችን ሰውን በማስተማር በመሳሰለ በተለይ ደግሞ ግን የሀገር ጉዳይን በተመለከተ መምህር ዘበነ ምን ሰሩ ይሄን የሚጽፉት ቢባሉ የሰላሳ ዓመት ትምህርቴ ነው። በዚህ መጽሐፍ ባጭሩ የሚገለጸው ሰላሳ ዓመት ያህል የማስተላለፋቸው መልእክቶች እነዚህ ናቸው። ለምሳሌ በሰማንያ አምስት ልደታ ቤተክርስቲያን፣ በቋንቋ በዘር በሰፈር በጎሳ በቀበሌ የማሰባሰብ ሀሳብ የሴጣን ሀሳብ ሊሆን ነው የሚችለው የሚለውን አስተላልፍ ያለው ሰው ምክንያቱም በእግዚአብሔር የተፈጠረ ነው ተባብሮ እንዲኖር ተፋቅሮ እንዲኖር ነው። አዲስ አበባ ሰማንያ አምስት በኢትዮጵያ ማለቴ ነው በኢትዮጵያ አቆጣጠር ለምሳሌ ከሶስት ዓመት በፊት አንድ ያስተላለፍኩት መልእክት ነበር። የመስቀል ግን ያኔ እንደውም ኢትዮጵያ የሚለው አሳሰብ አልነበረም። ነብይ ነኝ ለማለት ሳይሆን በየፌስቡኩ፣ በኢትዮጵያ ታሪክ ውስጥ እንደገና ኢትዮጵያ ኢትዮጵያ የሚል ትውልድ ይነሳል የሚል ሀሳብ የዛን ጊዜ አስቀምጫለሁኝ። ሶስት ዓመት ነው። ጉግል አድርጎ ጉግል ማድረግ ይቻላል። እና ምንድን ነው አሁንም እኮ መስራት ነው። ቀድሞ በቃል ነበር የምናገረው፣ አሁን ደግሞ በጽሁፍ መልክ መምጣት እችላለሁ። የእኔ አመጣጥ አሁንም ምንድን ነው ስለ ሰው ልጆች ሁሉ መብት ነው። እንኳን አደለም ለኢትዮጵያ፣ ለአፍሪካ አደለም ለአፍሪካ፣ ለዓለም ሁሉ ነው የማስበው። ለእኔ ዓለም በጣም ትንሽ ነች። አንዳንድ ጊዜ የራሳችንን ትልቅ ስለምናደርገው ነው። ትንኝ ዝሆን ላይ ቁጭ ብላ ጆሮው ላይ ነቅነቅ ሲል ከበድኩ እንዴ ብላ ተነሳችም ይባላል እና የሰው ልጅ አቅሙን አላወቀም። ቅድም ጋሻ አዲሱ አሉላ የሚያነሳው ሀሳብ አለ፣ ረቂቅ ነው። ሰው የሚለው ላይ ሰው እኮ የራሱን ሀሳብ እንኳን አያውቅም። ስለዚህ የኢትዮጵያንም ጉዳይ ለምሳሌ መተን ስናይ የእግዚአብሔር ነገር ልንመረምረው የምንችለው አይደለም፣ ከአቅማችን በላይ ነው፣ ረቂቅ ነው። ግን አንድ ነገር ማወቅ ያለብን ምንድነው ዓለም ትንሽ ናት። ሰው እኮ በፍቅር እንዲኖር፣ በአንድነት እንዲኖር፣ በክብር እንዲኖር ተዋዶ እንዲኖሩ እግዚአብሔር የፈጠረው የሃይማኖት ሰዎች እኮ ስንሆን፣ ድንበር እኮ ያበጀነው እኛ ነን። የአፍሪካ ካርታ ይሄ በዚህ አፍሪካ ነው፣ በዚያ አውሮፓ ነው። በዚያ ሰው እኮ በበረከት ሊኖር አጥሩ ሲታጠር የሚታጣው ይበልጣል የሚለውን ያስታውሳል። አሁን የሚሉት እውነት ነው። መምህር የማንነት ጥያቄን የሚመለከት አንድ ጥያቄ ላስከትል። ማንነት በራሱ ንብርብር ነው። ብዙ ጊዜ የፈለግነውን መርጠን እንወስዳለን። አሁን እንደምንነጋገርበት የመሰለ ከሰውነት ሰው ከመሆን ጋር የተያዘው ትልቁ ነገር አለ። ሰው መሆን ትልቅ ነው እና ያን ማንነት ነው እያነሳ ያለ ነው። ነገር ግን ሰዎችን በሚያጋጩት ስንመለከት አገሮች መካከል ያለ ልዩነትን፣ በዜጎች መካከል ያለ ልዩነትን አንዳንዴ በጣም ደግሞ ዝቅ ካደረግ ነው ይገባኛል የይዞታ ጥያቄ እናደርገዋለን። በምንኖርበት ቦታ በምንናገረው ቋንቋ ልንገድበው እንሞክራለን እና ማንነት ይበልጥ እየተወሳሰብ ሄደ ይመስላል። በራሱን በተፈጥሮም ንብርብር ነውና ብዙ ማንነት አለና ከዛ አንጻር እንዴት ሊያቀራርቡት ይችላሉ? ዩኒቨርሲቲ ሆም የተመለከቱት ነገር አለ። ኢትዮጵያ ውስጥ የሚታየውን ትርምስ በአብዛኞቹ ተደፍረው ከታዩ የይዞታ ጉዳይ ይመስላሉ። ይበልጡን ዛሬ የሚያጋጩት እንዲያ ያሉት ነገሮች ናቸው እና ከዛ ማለፍ እንዴት ይቻላል፣ ከዛ ማለፍ እንዴት ይቻላል የሚለው ቅድም አቶ አዲሱም የገለጻቸው በዚህ መጽሐፊ ላይ የማመለከታቸው አራት አይነት ሀሳቦች ለምሳሌ አንቃኢ፣ አንቃሂ፣ ባለራእይ፣ ባለነጽሮ የመላቸዋሉ እንዲህ አይነት ያስፈልጋሉ። የትምህርትንም ዘይቤና የትምህርት ሁኔታ ምንድን ነው ለሚለውም ሰዎች አጠቃላይ ለመኖር ከሚያስቡት አንደኛ፣ ምሁርነት የሚባለው የኢንተሌክት፣ ሁለተኛ ደግሞ ለባዊነት፣ ነገሮችን የመረዳት አንደርስታንዲንግ የምንለው ሶስተኛው፣ ደግሞ ኦፒኒየን የምንለው ይሄ ደግሞ ምንድን ነው? ሀሳብን በጥሩ መልክ መስጠትና መቀበል። አሁን ለምሳሌ እኔ ያልኩት ካልሆነ በሚል ነው የምንጣላው ያንን ሀሳብ ልናወጣው የምንችለው ልናስተካከለው የምንችለው ሰው ሲማር ነው። የምናስተምረው መልካም ከሆነ የሃይማኖት ሰዎች መልካም ከሆኑ የፖለቲካ መሪዎች መልካም ከሆኑ የምንመኘው ሰው ደህና እንዲሆን የኢትዮጵያ አንድ ሕፃን አንድ ስኒ ወተት ያገኝ ብለን ከሆነ የምንመኘው አንዲት ምስኪን አሮጊት እስቲ ዛሬ በልታ ትደር የምንል ከሆነ የታመመው ሰው ዛሬ ይረዳ ብለን የምናስብ ከሆነ እዚህ ላይ ከሆነ ሀሳባችን የማንሰማማበት መልካም ነገር የማናመጣበት ነገር አይታየኝም። አንቃሂ ነገሮችን አዳዲስ ነገሮችን የሚያመጡ ነው። ለሰላም አንቃሂ የሚያስነሳን የሞተውን ባለ ራእይ ወደፊት የሚሆነውን የሚያሳይ ነው። ባለ ንጽሮ ደግሞ ወደፊት የሚሆነውን ማሳየት ብቻ ሳይሆን እየተነተነ ክፉን ከደጉ የሚለይ ነው፣ የሚያስተውል ነው። ኢትዮጵያ ውስጥ ይሄንን መንፈስ ካመጣን እኛ ኢትዮጵያ ለመዋሃድ የራሱ በቂ የሆነ ታሪክ አለን፣ በፍቅር ለመኖር በቂ ታሪክ አለን። የቅርብ ጊዜ እንኳን ብናመጣ ሄደን አድዋ ላይ ሄዶ ደሙን ያፈሰሰው መላ ኢትዮጵያዊ ነው። እኛ ኢትዮጵያን እኮ ዝም ብለን ከዜሮ እንነሳ ምንለው ነገር የለንም የቀደመ የረቀቀ የተጠና የበለጸገ የጸና የማይፈርስ የማይደለዝ የማይሰረዝ የሆነ ጠንካራ ታሪክ ያለው ሀገር ነው። ይህን ማንነታችንን ከተው ነው ግን ይጠፋል። ስለዚህ ወደ ማንነት መመለስ ራስን ማወቅ እጅግ ወሳኝ ነገሮች ይሆናሉ እና በተራ ነገሮች ላይ ከምናውል ይልቅ ኢትዮጵያ አዎ በጎሳ አማራው፣ ኦሮሞው፣ ጉራጌው፣ አፋሩ፣ ትግሬው፣ ወላይታው፣ ከንባታው፣ ሀዲያው፣ ቅማንቱ፣ ሌላው ሁሉም ውበቱ ነው ይሄን ውበቱን እያደነቅን ግን አንድ የሚያደርገን ኢትዮጵያ ብቻ ነው አገር ብቻ ነው አለዛ ግን ለምሳሌ ክፉ ሰዎች ተነስተው ኢትዮጵያን በአራት ክፍል ከፍልን ነጣ ለሚሉ ሰዎች ተነስተው ለምሳሌ ቢመጡ ዘሩን ጎሳውን ትተው ማለት ነው ኢትዮጵያ ውስጥ ቀይ መልክ አለ አሉላን የሚመስል ማለት ነው ጋሽ አዲሱ ቀይ ነው የምትባለው ቀዳማ ነው ቀዮች ለብቻ ጠይሞች ለብቻ ጥቁሮች ለብቻ ቀዳማዎች ለብቻ ብለን በአራት ክፍልን ማዋጋት እንችላለን ክፉ ሰው ቢነሳ ኢትዮጵያም ልታመጣው ጠብ ከፈለግ፣ ያንን ነው። ለልዩነት ምንም ነገር ማምጣት ትችላለ። ለፍቅር ነው ዋናው መስራት የሚገባ ለአንድነት ነው መስራት የሚገባ። እና አሁንም ሰዎች በአካባቢያቸው ባህሪያቸው እኔነኝ እኔ ነኝ የሚለው ስሜት ግን የክፋት ባህሪ ነው። ማፈናቀል ለምሳሌ ኬት የመጣ ነው? ማን የጀመረው ማፈናቀልን? ከቦታ ቦታ ማፈናቀል ብንል ዲያብሎስ ነው ሰይጣን ነው። መጀመሪያ አዳምና የሆነ ከገነት አፈናቀለ ከዋናው ጣቢያ በቃ ። ስለዚህ የእኔ ነው የምትለው ሀሳብ ምንድን ነው? ያንተ ሶስት ክንድ ከስንዝር መሬት ውስጥ ነው የምገባው እኮ ስቀበር። እንደው ተመልካቾቻችን እና አድማጮቻችን ሊቀ ማእምራን ቀሲስ ዶክተር ዘበነ ምንትኑ ውእቱ ሰብእ ሰው ምንድን ነው በሚለው መጽሐፋቸው ዙሪያ ነው የምንወያየው። ግን ከዛም ወጣ እያለን በሀገር ጉዳይ በወቅታዊ ነገሮች እያዋዩን እያጨዋወቱን ነው። ከመጽሐፉ ርዕስ የወጣን ከመሰላችሁ አልወጣንም። ሊቀ መምህራን እንግዲህ ማዕረጉ ብዙ ነው። እዚህ ስለ ኢትዮጵያ የጻፉት ላይ እንግዲህ ጠቅለል እያደረገ መሄድ አለብን፣ ጊዜ እያለቀ ነው። 8 ሺህ ዓመት እድሜ ለኢትዮጵያ ሰጥተዋል። አንዳንድ ሰዎች 3 ሺህ ዓመት ይላሉ የኢትዮጵያን ይላሉ እሱን አይቀበሉም። ያልታደሉት ደግሞ ከዛ ማሳንሰል ብለዋል። የመቶ ዓመት ታሪክም ተብሎ መቶ ዓመት እሱም ጋር አንፎርሾ ነል፣ ግን ስምንት ሺህ ዓመት የኢትዮጵያ ዕድሜ የኢትዮጵያ ዘመን የሚለው ቅድም የጠየቁትን እንደገና ላመጣ ነው። ባጭሩ እንዴት በእንግሊዝኛው ጀስቲፋይ እንደሚ ማያስረገጥ እንዴት ይቻላል? ቅድም ጀምረውልኛል። ምናልባት እኔ ካልገባኝ ቀጠይቃለሁ አድማጮችችን ማወቅ ይፈልጋሉ። እውነት ነው እውነት ነው። የ የስምንት ሺው አካሄድ ከዓለም ፍጥረት ጋር ነው። ዓለም ከተፈጠረ ስምንት ሺህ ዓመት ነው። ዓመተ ፍዳ የምንለው አምስት ሺ አምስት መቶ ዘመን አለ፣ ዓመተ ምሕረት የምንለው ሁለት ሺ አስራ አንድ አለ። ሁለቱ ሲደመር ዓመተ ዓለም ብለን እናስቀምጣለን። ሳይንሱም ሁለት አይነት ሀሳብ አለው፣ በነገራችን ላይ ስለ አለም ያለው አንዳንዶቹ ያው በቢሊየን እድሜ የመቁጠር አላቸው። እሱን ከሄድን በእነሱ ከሄድን በቢሊየን ከቆጠርን የኢትዮጵያ እድሜ ቢሊየን ሊሆን ነው ጭራሽ። ምክንያቱም የሰው ዘር ከዛ ከምስራቅ አፍሪካ ነው የተገኘው። ስለዚህ እዛ ጋ ነው ዝንጀሮም ሆነ ጦጣም ሆኖ ከጀመረ እዛን ጀመረው የጀመረው ስለዚህ በቢሊየን ልንቆጥረው ነው። እውነት ነው። የኔ ግን ወደ ሃይማኖቱ ላይ ስለሆነ የሚያነጣጥረው ያ ነው። ስለዚህ ወደ ኢትዮጵያ ስንመጣ የስምንት ሺህ ዓመት ታሪክን ልሰጣት የቻልኩት ለምሳሌ 3 ሺህ ብንወስድ፣ የኢትዮጵያ 3 ሺህ ላይ የተፈጠረችው 3 ሺህ ላይ ነው። የመሰረት ስል የአክሱም ኤምፓየር ነው። ያ 3 ሺህ የአክሱም ኤምፓየር ነው። አክሱም ላይ ለምሳሌ አክሱም የሚለው ቃል ራሱ ሀክሹም የሚል ነው። ብዙ ጊዜ እንደውም አንዳንዶች ሲጠሩት አክሱም የሚል ሞላ የሚያደርግ ትርጉም ይሰጡታል። አክሱም እብራይስጣዊ ነው፣ ሂብሩ ነው። ሀ አርቲክል ነው፣ ዘ ነው። አክሱም ሀክሹም በኩሽ ነው፣ የጥቁሩን ስልጣኔ የሚያሳይ ለማለት ነው እና ያ የሦስት ሺህ ዓመት ታሪክ ነው። ያንን ስናመጣው ከዛ በፊት ያለው የኢትዮጵያ ሂደትስ አለው እኮ ቁጥር ለምሳሌ ንግስት ማክዳ እንውሰድ። ከንግስት ማክዳ በፊት እኮ ከሀምሳ በላይ ነገስታትን አሉኮ። የኢትዮጵያ ንግስት ማክዳ ሶሎሞንን ለመጠየቅ ስትሄድ እሷ ሀምሳ ሶስተኛ የኢትዮጵያ ንግስት ናት። ሶሎሞን ሶስተኛ ነው እንግዲህ ከእስራኤሉ ሁሉ እንዴት እንደሚበልጥ ስታየው፣ አንደኛው ሳኦል ነው የቂስ ልጅ፣ ሁለተኛው ዳዊት ነው የኤፍራታው የእሴ ልጅ፣ ሶስተኛው ሶሎሞን ነው የዳዊት ልጅ። ንግስት ማክዳ ሄዳ አስጠይቀው ይህንን ያሳያል። ስለዚህ ያ ታሪካችን አለ፣ ከዚያ በፊት ያለው ታሪክ አለ ካም ለምሳሌ ኖ ከጥፋት በኋላ ወደ ኢትዮጵያ መጣ። አሁን ድረስ አለ። ወደፊት ጽፈዋለሁ። ጎጃም ውስጥ ካም መቃብር የሚባል ቦታ አለ፣ ካም የተቀበረበት የሚል። ይህንን እናውጣው ስንዴውን ከእንክርዳድን ካም የመጽሐፍ ቅዱሱ የኖህ ልጅ አሁን ድረስ አለ፣ ካም መቃብር እና እኔ ሌላው ይሄ መጽሐፍ መቅደም ነው ብያለሁና የኢትዮጵያም ታሪክ ስለምጽፍ እዛ ውስጥ የትጋ ማ ምን እንደጻፈ ማሳየት አለ። አለዛ ተረት ነው የሚመስለው። እስካሁን ድረስ ይሄ ዝም ብሎ የሚወራ ነው፣ ይሄ ተረት ነው ልንል እንችላል ይሄ ግን ተረት እንዳልሆነ አቶ አዲሱ እዚህ ጋር ቁጭ ብሏል ብለን ቦታውን ማሳየት አለብን። የቪኦኤ ሰራተኛ ጋዜጠኛ ሆኖ ይሰራል፣ ከዚህ እስከዚህ ዓመተ ምህረት ማሳየት አለብኝ። አሉላ ይሄን ይሰራል ማሳየት መምህር ዘበነ ይሄ ነው ማሳየት አለብኝ። እንደሱ ካሳየ ነው ትውልዳችንን ያቀዋል። ታሪኩን የስምንት ሺህ ዓመት ታሪኩንም ሌላውንም ማረጋገጫ ያገኛል። ግን በዛው ትይዩ አንድ ጥያቄ ለአንስታ ሰዎች ሊያነሱ ይችላሉ ይሄን መጽሐፍ ሲያዩ ዋቢ መጽሐፍት እዚህ ላይ አላይም። ያነገሯቸውን ሰዎች አላይም። ምናልባት ጀርባው ላይ ከአንድ እንዲህ አይነት ፍልስፍና ካጠኑ ሰዎች ምስክርነት የሚሰጥበትን ነገር ሰዎች ይጠብቃሉ። መምህር ዘበነ ይህን መጽሐፍ ሲጽፉ እነማን እነማን እከሌ የሚባሉ ማጣቀሻዎች ከንስም ጭምር እኛ አሁን ብዙ ጊዜ በእንደዚህ አይነት ነገር ከሃይማኖቱም ከፍልስፍናውም ከኢትዮጵያም ታሪክ ጋራ የተዛመደ ችሎታ ያላቸውን ሰዎች እናቀርባለን። እርሶ በዚህ መጽሐፍ የተነሳ እንደ ወንደዋብ የሚያደርጓቸው የጠቀሷቸው ሰዎች ይኖራሉ። ምናልባት አንባቢዎቹ ቢጠይቁ ከኢትዮጵያ ነው ወይስ ኢትዮጵያውያን እንደ ኢትዮጵያ ታሪክ ሲነሳ ዘመኗን ሲጠቅሱ ምን ሲሉ ከሃይማኖት ሊቃውንት የጠቀስኳቸው ሰዎች አሉ። መጽሐፉ ላይ መጨረሻ ላይ ቢብሊዮግራፊ አታገኙም። ማጣቀሻ ቅድም የጠየከኝ ውስጥ ነው የሚጻፈው፣ ውስጥ ነው የጻፈው ልቦለዳዊ አይነት አድርጌ ስለጻፍኩት ለምሳሌ ቅድም እንደጠቀስኩላችሁ የማስቀምጠው ሰዎቹን እዛው መጽሐፍ ውስጥ ነው ከነ መጽሐፋቸው። ማመን እንዳለ ነበር በየተራራው ራሱን እየወሰዱ ለምሳሌ በአጭሩ ለምሳሌ ሁለተኛው ተራራ ላይ ሲሄድ አንድ ሰው አገኘው። ይሄ ሰውዬ መጣና ራስን ልታውቁ ነው የመጣው አለኝ። ወይ አወኩት፣ ይሄን ሰውዬ ራስን ልታውቁ ነው የመጣው አለኝ። ይሄ ሰውዬ በአደልፊ መቅደስ በር ላይ ራስን ወቅ የሚለውን መመሪያ ይዞ የተፈላሰፈው ሶቅራጢስ የተባለው ሊቅ ነው። ራሴን አለማወቄን አውቃለሁ ያለው ብዬ ጠቅሰዋለሁ። ለምሳሌ ሶቅራጢስ ነው። ከዛ በኋላ ዞር ስል አጣሁት። የሆነ ሰው ተቀምጧል። ከዛ እሱም አይ ፕሌቶ ነኝ አለኝ አይነት ብዬ ያቀርበዋለሁ። ፕሌቶ ነኝ ፣ እሺ ጋሽ ፕሌቶ ስለው ጋሽ ያልከኝ ይለኛል ጋሻ ያልከኝ ሲለኝ አዎ ጋሼ ፍሌቶ ብዬ ደግሜ ስለ አወቅኩት ኬት ሀገር እንደመጣ ጋሻ ያላችሁ ጋሽ የምታቁ እናንተ ነጻ የቷገር ልጆች ናችሁ ይለኛል አለው። እያንዳንዱ ማንበብ ለሚፈልግ ኬት እንደመጣ ሀሳቡ እዚህ ውስጥ ያለውን እያንዳንዱን ውስጡ በየቅንፉ መጽሐፎቹን ራሱ እንዲያገኛቸው አስቀምጬ ምርምር ሊፈልግ ነው አስቀምጬ ነው ለአንባቢ የቤት ስራ ሰጥተዋል ማለት ነው። አንደኛ መቅደም ነው ይሄ ይህ መጽሐፍ መቅደም ነው። ከዚህ ቀጥሎ የሚወጣው ትዝብት ዛራዊት ነው። ከትዝብት ቀጥሎ ተቀጥሎ ከስግመት ወደ ልህቀት የሚል መጽሐፍ ይወጣል የትምህርት ዘይቤን የሚይዝ። ከዛ ቀጥሎ በፍልስፍና እይታ ሀልወተ እግዚአብሔር፣ ከዛ ደግሞ በሳይንስ እይታ ሀልወተ እግዚአብሔር ይቀርባሉ። 250 የፊዚክስና የፍልስፍና መጽሐፎችን አንብቤ እምጽፋቸዋለሁ። እነዛ እያንዳንዳቸው ከነ ፉትኖታቸው ያገኙታል። ይሄ ልክ እንደ መግቢያ ነው፣ ግን እያንዳንዱ መጽሐፍ ውስጡን ያገኙታል። እና በዚህ ሀሳብ ላይ ግን መነጋገር የሚፈልግ የተማረ መነጋገር የሚፈልግ ሰው ትምህርቱን የተማረውን ነው። ዝግጁ ነኝ። መነጋገር እንችላለሁ። ተጽፎ ሲመጣ እንግዲህ ለመጠየቅ በር ተከፍተዋል፣ ነው እንዳሉት። የወደ ማጠቃለያ የሚሆን አንድ ጥያቄ ላስለቀአንድ ባጭሩ ሊመልሱት እሺ። አዲሱ ቅደምዜ ስለተሻማ በጣም ግድ የለም ግድ የለም እኛ እንግዲህ ሬዲዮ መጽ ላይ እንዴት ነው የምናደርገው? ጥሩ ነው። በታላቅነቴን እጫ ነውእነ አንድ ጥያቄ ባጭሩ ሊመልሱሉ እንችላሉ። አንባቢዎችን ምን ያህል ግምት ውስጥ አስገብተዋል? የዚህም መጽሐፍ ጥልቀት ምጥቀት ክብደት ሳስበው ሊቀ መምህራን የማያነቡትን ሰዎች አስበዋሉ ይላለው። በተለይ ደግሞ የግዕዝ ቃላት ብዙ አሉ። እኔ ትንሽ ግዕዝ ሞክራለሁ ለእኔ የማይገቡ ብዙ አሉ። እንኳን ምን ያህል ግምት ውስጥ አስገብተዋል አንባቢዎችን ወይም የግዕዝ ቃላቱ ፍቺ መጨረሻ ላይ አልተደረገላቸውም እና ምን ያህል አንብበዋል አውቄ ነው ስለምበሳጭ። ምን አለ ጋሽ አዲሱ አሁን የቋንቋችን ሁኔታ እርግጥ፣ ቋንቋ ይወለዳል፣ ያድጋ፣ ሊሞታል የሚለው ላይ ይስማማለው፣ ችግር የለም። ሶሳይቲም ሲጠፋ ቋንቋም አብሮ ሊጠፋ ይችላል፣ አብሮ ማህበረሰቡ ጋር። አሁን ያለው ግን የቋንቋ ዘይቤ እስቲ እናንተ ቪኦኤች እንደ የአማረ ድምፅና የአማረ ንግግር አላችሁ በጣም ሁሉ ጊዜ ሁሉም ሰው የሚለው ነው አይደለም። እስቲ አብዛኛውን በጋዜጠኝነት መንገድ እንኳን ተቀምጦ ሰው ምን አይነት ቃላት ነው የሚያወጣው። ራሱ አሁን የተለመደው ደህና ዋልክ የሚለው ደህና ዋልህ የሚለው አነጋገር ሁሉ ጭምር ማለቴ ነው። ሌላው ምግብ ቀርቦልህ፣ ምግብ ቀርቦልህ ራሱ እየተመገብክ አስተናጋጆች ተመቸ ሆይ ሲሉ፣ አሁን እንግዲህ የቋንቋን ነገር ተመልከተው እና አንድ የምፈልገው ምንድን ነው አልጠቀስኳቸውም ግን ለሚያስተውል ሰው ትርጉሙን እዛው አስቀምጨለታለሁ። ለሚያነበው ምን አድርጌያለሁ? አረፍተ ነገሩ ለአንተ የግዕዙ እውቀትም ስላለ የግዕዙ እውቀት ስላለም ችግር የለም። አንዳንዶቹ ቃላት ከዛም ያለፉ ይኖራሉ። እንደውም አንድ የቅኔ አዋቂ ሰው ይሄ ቃል ኧረ ግዕዙ ውስጥ አለ ሁሉ ያሉኛለህ። አንዱን ቃል ማለት ነው ምን ሰዋን ናቸው የሚል አለ። ለምሳሌ ስግመት የሚል ቃል አለ። አሁን እነዚህ እነዚህ ቶሎ ሰው ላያገኛቸው ይችላል። ግን እንደ እሞር ብዬ ለምሳሌ የኢትዮጵያን ታሪክ ለሚመረምረው ሰው እንደ ፀሐይ የሞቀ የደመቀ እሙር ነው የታወቀ ራሱ እና ሀረጉ ላይ ያስቀምጣል። ሌላው በጽሁፍ ህግ በና ከተጣመረ ቀጥሎ አብሮ ነው ደከመና ሰነፈ ቢባል ደከመም፣ ሰነፈም ተመሳሳይ አይነት ነገር እንዳላቸው ሊረዳ ይችላል። እንደሱ እንዲረዱ አርጌ ያጽፍ ያለውኝ። ግን ጋሽ አዲሱ ባልከው ምስማማው ሁሉም ሰው በአንድ ጊዜ ሊረዳው አይችልም። አምናለሁ፣ ያልከውን ነገር ሙሉ በሙሉ አምናለሁ። ስለዚህ እንደውም ሙዳየ ቃላትም ያስፈልጋሉ ሙዳየ ቃላት ከኋላ ግሎሰሪ የምንለው እነሱም የሚያስፈልጉበት አለና፣ እግዚአብሔር ከረዳኝ ግን ጋሽ አዲሱ ይሄንን በድምጽ የሁለተኛው መጽሐፍ ሲወጣ በድምፅ ራስ የተርከውና አብሮ ይኖራል። እንደገና ደግሞ የቃላት ፍቺዎች ደግሞ የሚቀጥለው መጽሐፍ ላይ ነው ማስቀምጠው ብዬ ይነጋገሩበት ይነጋገሩበት ብዬ ነው። አቤት እገሌ ንግግሩ እኮ መሬት ጠብ አይልም አቀላጥፎና አሳግቶ ሲያቀርበው አፍ ያስከፍታል ስሜትን ይኮረኩራል ሲባል ሰምታችሁ አታውቁ ንጉሴ ታዲያ በዚያ ዙሪያ ነው አስረግጦ መናገር በማለት ተከታዩን የላከልን። ይቀጥላል። ንጉሴ ነገርን አሰብቅሎ አሸብርቆ አከናውኖ አስጊጦና አጣፍጦ መናገር ክብር ነው ለሀገር። አቤት ከሌ እንዴት ንግግር ያውቃል፣ ጨዋታ ያሳምራል ነገር ይወድቅለታል፣ ይረታለታል፣ ይሸነፍለታል ይባላል። ወግ አዋቂ ጨዋታ አድማቂ የሆነ ሰው ሲገኝ ነገርን አሰብቅሎ አሸብርቆ አከናውኖ አጊጦ አስጊጦና አጣፍጦ አጠፋፍጦ መናገር የነበረና ሊኖርም የሚገባው ነው ተረፈ ቄሩሎስ የተባለ መጽሐፍ ነገርን አሰብቅሎ አሸብርቆ አከናውኖ አስጊጦና አጣፍጦ መናገርን ቀደምት የኢትዮጵያ ሊቃውንት ያውቁበት እንደነበር አሳምሮ ይተርካል። መምህር አምደ ወርቅ እስጢፋኖስ ዘታእካ ነገሥት ቅዱስ ቄርሎስ የጻፋቸው መጻሕፍት አሉ። የመጀመሪያው ክፍል እስትጉ ይባላል። ቄርሎስ ማለት ቄርሎስ ኤስክንድሪያ ሀያ አራተኛ ፓትርያርክ ነው። ተረፈ ቄርሎስ የተባለበት ምክንያት ብዙዎቹን ምዕራፎች የጻፈ እሱ ነው። ከዚያ ከጻፈው የቀረውን ከኋላ በራዲዮስ እስትግቡ የሚለውን ጽፏል። ከዚያ የቀረውን ደግሞ በዚያ ውስጥ ስላካተተ ተረፈ ቄርሎስ የቀረውን በዚያ ውስጥ አካቶ ስለ ጻፈ ተረፈ ቄርሎስ ተባለ። ሊቃውንቱ ያነጋገር ለዛን ብቻ አይደለም፣ የብዙዎች ቃላትን ሚስጥር በአንድ ኃይለ ቃል አጠቃሎ መናገርንም ያውቁበት ነበር። ካነጋገር እንደሚፈረድ ይገባቸዋል። ከወደዱማ ሕዝቡ ራሱ ተናገር በከንፈሬ ተቀመጥ በወንበሬ ይሉታል። ኃላፊነቱ ግን የዛኑ ያህል የከበደ ነው። መከበርህ ካነጋገርህ የተነሳ ነው ይላል መጽሐፍ። ሕይወትም ሞትም በአንደበት አነጋገር ነው ሲልም ያክልበታል። አሳርህም ክብርህም ካነጋገርህ የተነሳ ነው ይልና ካነጋገርህ የተነሳ ትከበራለህ፣ ካነጋገርህም የተነሳ ይፈረድብሃል ሲል መከበር በከንፈር መሆኑን ያስገነዝባል፣ ያስጠነቅቃል። በሀገራችን በርካታ እንደ በተሩቶአን ነበሩ አሉም። ቢናገሩ የማይሰለቹ ቢጫወቱ የማይጠገቡ ነገር የሚወድቅላቸው ከመሪዎች፣ ከሊቃውንት፣ ከመምህራን፣ ከአዛውንት፣ ከወታደሩ ክፍል፣ ከሰራተኛው፣ ከወጣቶች ብዙዎች ነበሩ ለማለት ነው። ንግግር ግን በተግባር ሲደገፍ ነው የበለጠ የሚያምረው። እከሌ ነገር ይወድቅለታል የሚባለውም ቃል ሥጋ ሆኖ ሲገኝ ነው። ያ እንዲሆን እናስተውል። ቸር ተመኝ ቸር እንድታገኝ ነው የሚባለው። ንጉሴን አመሰግናለሁ። ወደ አብዬ መንግሥቱ ለማ ማስታወሻ ስለ እርሳቸው የሚናገሩ የሚመሰክሩ ወዳጆች ተማሪዎችና አድናቂዎች ጋር ወደ ተደረገ ውይይት ልንገባ ነው። አሏ ነበር እንግዶቹን ያዋየው ያኔ እንኳ እኔ ባልነበርኩበት የራዲዮ መጽሔት ማለት ነው። ዛሬ ደግሞ እርሶ። የለም ብድር ለመመለስ ብሎ ግን አይደለም። እረፍት ፈለገና እኔ ደግሞ ፈቀድኩለት። ነው ተስማማን የሚባለው ፈቃጅና አስፈቃጅ ሆነን እንዳናርፍ ብዬ ነው። መልካም ብቻ ግን አሉላና እንግዶቹ ይቀጥላሉ። ግን አንድ ተጓዳኝ ተመሳሳይ ነገር ጣልል አድርግ፣ ባይሆን ለቀጣዩ የራዲዮ መጽሔት ስንቅ ይሆነናል። ደበበ ሰይፉን ስንቶቻችን እናስታውሰዋለን? አንተ ማለቴ ሲያስተምረኝም አንተ ጋሼ ስለምለው እንጂ ለመንጠራራት አይደለም። ልክ እንደ አብየ መንግሥቱ ደቤም ሊታወሱ ከሚገባቸው መካከል ነውና ሥራዎቹን እያነሳን እንዘክረዋለን። ስለ ደበበ ያስታወሱኝን አቶ ነሲቡ ሰባትን እያመሰገንኩ ለዛሬ 15 ቀን ቀጠሮ ይዘናል። ጋሽደቤን በትክክል የሚያውቁና የሚገልጡ ሰዎችን እንደሚያዘጋጁልኝም ቃል ገብተዋል። አመሰግናለሁ። አሁን የአሉላና የእንግዶቹ ተራ ነው። ስለ አብዬ መንግሥቱ ስለ ደራሲ ገጣሚ መንግሥቱ ለማ ውይይት የሚቀርብበት እንግዶቹ አለምፀሐይ ወዳጆ ሁለቱ የቀድሞ ተማሪዎች ደግሞ አለማየሁ ገብረ ሕይወትና በርሄ ስዩም ናቸው። በአሉላ ጥያቄ ይነሳሉ። እንግዲህ ብዙ ቦታዎች የሚወስዱ ይመስለኛል። ትውስታዎቹ በዚያን ዘመን በመድረኩም በእነኚህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። በርሄ የትምህርት ቤት ዘመንም የኋላም ሊሆን ይችላል የመድረክ በአንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሰዋል። አሁን እንግዲህ እንደ አለም ባስቀመጡት መንገድ ሂመሩን እንዳለ ጠብቆ ማስተላለፍ ሊከብደኝ ይችላል። ግን ከሲሪየስ ኖት ልጀምርና የመንግስቱ ለማ አንድ ትልቅ አስተዋጽዖ የረሳነው ነገር ያለ ይመስለኛል። ኢትዮጵያ የቋንቋ አካዴሚ ውስጥ በተለይ አማርኛን ለማሳደግ በሚደረገው ጥናት ውስጥ ከፍተኛ አስተዋጽዖ ያደረጉ እንደነበሩ ሳይጠቀስ ቢያልፍ ትንሽ ውለታቢ ሲሆንኩ ይመስለኛል። መንግስቱ ለማ ለረዥም ጊዜ ማለት ነው ገና ተማሪም ሆነው ኮተቤ ሀይ ስኩል ተማሪ ሆነው ለኢትዮጵያ ፊደልም ከባድ ትግል ያደረጉ ሰው እንደነበሩ እንዲታወቅ ደስ ይለኛል። ለማስታወስ ይችላል። ሌላው አለሙ ጋር እንደዚህ ራሽያ ተምሮ ከመምጣቱ ጋር የሆነ ሀሳብ ፎርወርድ ሲያደርግ ያው ሚየት ነው ያሉት በሩስኪ ኖ ማለታቸው ነው መሰለኝ። ሌላው አንድ ጊዜ ግጥም ንባብ ላይ የስነ ጽሑፍ ምሽት ነገር ብሔራዊ ቲያትር ይገኛሉ። ብዙ ደራሲያን፣ ብዙ ፀሐፍት እና በወቅቱ የነበረ የግጥም ንባብ ከአብዮት ጋር የተያያዘ ነው። ቀይ ቀለም እጅግ ተወዳጅ ነው በዛን ጊዜ እና ቀዩ አርማችን፣ ቀዩ ሰራዊታችን፣ ቀይ ተራራ ወጥቶ ወርዶ እንደዚህ የሚሉ አይነት ግጥሞች በጣም ተደጋገሙባቸው። እዛ ብዙ መቆየት አልቻሉም። ብድግ አሉና ወደ መውጫው ሊሄዱ ሲሉ ጋሽ ፀጋዬን ያገኙታል መሰለኝ። እና ምንድን ነው የምትጠብቀው? በቀይ ቀለም መጥተው እስኪቀቡ ነው እዚህ ቁጭ የምትለው? እባቁን መቆጣጠር አልቻለም ጋሽ ፀጋዬም እና አንዱ ይሄ ነው የድርሰት አጻጻፍ ላይ ብዙ ጊዜ ድራማ ይጣጣፋል እንጂ አይጻፍም፣ የሚሉት አባባል አለ። አንድ ደራሲ ተውኔት ጽፍ ያለውና ይውልኝ ብሎ ይሰጣቸዋል። ስሙን መጥቀስ አያስፈልግም። ጥሩ አሉና አነበቡ። አስተያየቱን ደግሞ ማግኘት ፈለገ፣ ቸኮለ። ለመሆኑ በምን ያህል ጊዜ ነው የጨረስከው አሉት። እኔ እንደ አስራ ሶስት ቀን እኮ ነው ሁለት ሳምንትም አልፈጅብኝም አላቸው። አሀ ቢሆን ነው Cái subscribe cho ይሄን ካልኩ ይብቃይ። እሺ አመሰግናለሁ። እንግዲህ የኪነ ጥበብ ወጎች ናቸው። በመድረኩ በቦታው የሚነሱት ሰዎችም ቢሆኑ በዚያ መንፈስ የሚወስዱት መሆኑን የኪነ ጥበብ ወግ ነውና ለአድማጮችም ለማስታወስ ያህል ነው። የሚጎዳ ነገር የላቸውም። በቦታው በዚያ ሰዓት የፈጠረውን ስሜት በማጋራት መንፈስ ነው የምናያቸው። አልፎ አልፎ በራሳቸው በስራዎቻቸው የሚታወቁ ያንን ያህል ጥሩ ጥርሱም ያላቸው የኪነ ጥበብ ሰዎችንም ማነሳሳታችን አይቀርምና የቀልድ ቀልድ ለዛ ካለው ገጠመኞች የምታክሉ ካለ እድሉ ክፍት ነው። በመሰላችሁ ሰዓት ማንሳት ትችላላችሁ። ዘመናቸውን ወደሚመለከት በተለይ በዚያን ዘመን የነበሩ የጥበብ ሰዎች በበኩላቸው በራሳቸው መካከልም በመካከላቸው የሚኖሩ የራሱን ገጽ የተላበሰ ጨዋታም አለና የተወሰነውም በስርቆች ለአድማጮች ለማጋራት እንሞክር እንዳልኩት ቀደም ብለን በጀመርነው መንፈስ ቀልዳቀልድ ለዛ ያላቸው ጨዋታዎች ከመጡላችሁ ፕሮግራሙ የራዲዮ መጽሔት ነውና ያንን ይፈቅዳል፣ ያን ይጠይቃል። አለማየሁ፣ በዚያ ዘመን የነበሩ ፉክክሮች እንደ የትኛውም ዓለም የትኛውም ጊዜ እንደሚታይ የኪነ ጥበብ ሰዎች መካከል እንዳለ ፉክክር በእነሱም ዘመን ነበርና እንዲያውም አንተ ያጋራሃኝን በጊዜው በጋዜጠኛና ደራሲ ብርሃኑ ዘሪሁን የተጻፈ የደራሲያን ጦርነት መንግስቱና ና ጸጋዬ የሚለው የሚመስጥ ነው። ጊዜያቸውን ያሳያል። የነበራቸውን ትንሽም ትልቅም ፍክክር ያሳያል እና ምን ይመስል ነበር? መንግስቱና ጸጋዬ የሚግባቡ ሰዎችም አይመስሉም። በየራሳቸው ቱባዎቻችን ናቸው። ከቀደሙት ቀደም ብለን ባነሳ ነው መስፈሪያ የሚታዩ ናቸው እና እስኪ በዛን እንድርድር አልማየው እንዳልከው ነው። አሁን ልክ ታላቁ ደራሲ እሱ ያን ጊዜ የጻፈው ዘመኑን በደንብ ያሳያል እና የሁለቱም ሰዎች ሰብእና ጭምር ነው የገለጸው። እሳቸው ለምሳሌ አቶ መንግስቱ ለማ ዲፕሎማት ናቸው። ንግግራቸው ለስለስ ያለ ነው። ሁኔታቸውን በደንብ ይገልጸዋል። ጋጭ ደግሞ በአንድ በኩል እንደ ልቡ ነው የሚናገረው ግን ንግግር ንግግሩን አይጠነቀቅም እና ጳውሎስ ኘ እንዲያውም አንድ ወቅት ላይ ጋጭ ጋኤል አንድ መተረኛ ነው ብሎ ተችቶታል ይላሉ። ላይ ማለት ምድ ለንግግሩ አይጠነቀቅም ግን የተንኮል ላይ ሊሆን ይችላል ማለት ሲናገር ገራገር ነው። ያቀረበህንም ሰው አዎ እንደዛ የሚል ነው እና አስተሳሰባቸው የአንድ ዘመን መሆናቸው በአንድ በኩል ደግሞ ጓደኞች ናቸው። አሁን እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ጋሽ ጸጋዬ እና ብዬ መንግስቱ አንድ ላይ የማታጣቸው ሰዎች ናቸው። እንግዲህ ቀደም ሲል ያው ኋላም ጋሽ ተስፋዬ ገሰሰ እነዚህ እነዚህ እንዲያውም አንድ ሰሞን እኮ ግጥም ንባብ ጀምረው ነበረ። ተራ በተራ እየሄዱ አንደኛቸው ቤት እየሄዱ ግጥም ይነበባል። የሚጠጣው ይጠጣል፣ ይበላው ይበላል። የግጥም ንባብ ሁሉ ጀምረው ነበረ እና ኋላ መጨረሻ ላይ ያው ነገሩ ቀረ። ሲቀር አንዱ በአንዱ ያሳብባል። ከሌ ነው ከሌ ነው የሚባል ነገር አለ። እሱ አሁን ምንም ማስረጃ ስለሌለው ከሌ ማለት አይቻልም። ግን ምን ልፈልጌ ነው፣ መቀራረቡም ነበረ፣ አብሮ መሆን ነበረ። ከዛ በኋላ እንግዲህ ሽልማት መጣ። ቀዳማ ሰፊ ሽልማት በስነ ጽሁፍ ነው የሚባለው። ያን እንግዲህ ሽልማት መጣ። ጸጋዬ ጸጋዬ ቀደመ ብዬ መንግስት ተከተሉ። ይሄ ራሱ ልክ ብርሃኑም እንደሚለው ከኔ መከተል እንኳን ባይኖርብህ እንዴት መቅደም ይሄ የሚል በሳቸው በእሱ በኩል ለሞን መከተልህም እንኳን ይበቃሃል አይነት አባባል። እና አጀማመራቸው ሲጀምሩ አቶ መንግስቱ ከላይ ነው የጀምሩት። ጋጸጋ የመጀመሪያ ስራን ውስዶ አሳይቶ እንዲያውም እንዳበረታቱት ጎመዝ አንተ ወደፊት ተስፋ ያለ ሰው እንዳሉት ሁሉ እዛ ላይ ይጠቅሳል። እና አንድ ዘመነኛ ስትሆን ተወሰነ የፎክክር ነገር አለ ግን ተጋኖ እንደሚወዳው ደግሞ የጠላትነት የምናምን ስሜት ነበረ ማለት አይደለም በዛ አይነት ስታየው ምክንያቱም አብሮ ብዙ መድረኮች ላይ እንደነበሩ ታያለ አብረው አንድ ገብረተሰብ ደስታ ኋላ ለምሳሌ በግጥሞጆ ይናርዋቸው እሱ ባለበት በአንድ መድረክ ሁሉም ያነበቡበት መድረክ እንደነበረ አንብቤ ያለሁ እና ይሄ ሆኖ የፉክክሩ መንፈስ ይኖር ለምሳሌ በቲያትር አሁን ጋጫጋ ይህም በአጋጣሚ ቲያትር ቤት ኃላፊ ነበር፣ ቋሚ ተጠሪ ነበረ። አቶ መንግስቱ እንግዲህ ምንም ስልጣን አልነበራቸውም። ከስነ ጽሑፍ አማካሪ በኋላ ዩኒቨርሲቲ አስተማሪ ሄዱት የሳቸው ቲያትር ግን ይታያል። አንዱ ወቅት እንድነበር እሳቸው ያቀረቡት ነገር እንድለው ብዙ ቲያትር ቤቶች ይህ የቅስቀሳ ና የቅስቀሳ ሳይሆን በወቅቱ የነበረበት አሁን ሀው በስድስት ወር አለ አቡጊዳ ቀይሰዋለ እና ሳለምጠኑ አለ መልክ ተወዛለ እነዚህ እነዚህ በታዩበት ዘመን የእሳቸው በዚህ መጠን ላይ ይታይ ይችላል። በዛ ቅሬታ እንደነበራቸው የሚናገሩ ሰዎች አሉ። ከዛ ባሻገር ግን አቶ መንግስቱ የጻፏቸው ስራዎች ያልታየ ስራ መኖሩን ጠረጥራለሁ። ሁሉም ቲያትሮቻቸው የጻፏቸው ታይተዋል እና ዝም ብሎ በዘመን የመፎካከር የምናምን ነገር እንዳለ ተያለ ሌላ ሲገናኙ የሚባባሉት የሚተራረቡት ነገር በትልቅ መድረክ እንደዚህ ባለ በሬዳ ይ ልክ ቅድም እንዳለ የመለካከት እርስ በርስ የመሽሟጠጥ ነገርም አላቸው። በጋራ እና እንደውም ጋር ጸጋዬ ምን አለ አንድ ጊዜ መሰለ አቶ መንግስቱ ሞቶ ሁለተኛ ዓመት ላይ ነው። ሶስተኛ ዓመት በዓል ስናከብር ሀገር ፍቅር ላይ ነበር ና ያው ሁላችን እየተነሳ እናገራል ና ተነሳ ብያ ብዬ ሲሉት በጣም መንፈሳዊ ቅናት ያደርብኝ አለ። እና ከዛ ቀጥሎ የተናገረው አንድ እንትና ብርሃኑ ዘሪሁን ያንበጻፍበት ዘመን አለ አከታትሎ በአጋጣሚ ቢራቢሮ የሚል ነገር ጽፎ ነበረ። ግጥሙን አውጥቶት ነበር። አንድ ቀን ለምን ጦርነት አልከው ብዬ ልቆጣው ወይም ልነግረው ወደ ብርሃኑ ዘሪሁን ገብቼ እሱ ቢሮ ሆነ፣ ገና ገብቼ ሳወረው በሩን በርግዶ ገባ መንግስቱ አለ ላይ ጋ የሚል ነገር ገባ እና እንደገባ ቢራ ቢሮ ቢራ ቢሮ ቅኔው ገባኝ አለን አይደል ማለት ስለ ቢራ ቢሮ የተጻፈው እና በቢሮ ውስጥ ቢራ እየጠጣችሁ ልትዝናኑ ነው ወይ ልትገናኙ አይነት ነገር ሲሙት ነው እና ዛሬ እንዲህ ብሎ እንኳን የሚሰድብህ የሚያነውር ወንድም የለም ዛሬ በጣም ነው የሚስማረገው አይነት ብሎ ነው የተናገረው እና ያን ያህል መቀራረብ ማላቸው ልንፈልጌ ነው መልካም የሚያስማማ ይመስለኛል በዚያው ደርዝ እነሱ በሚገባቸው ክብር ነው ጨዋታዎቹ ወደ አደባባይ የሚበቁት የጸጋዬ ድርሰት ቁም ነገር ሲጫነው የመንግስቱ ለማ ወደ ቀልድ ያጋድላል ይለናል ብርሃኑ ዘሪሁን ግንቦት 13961 ዓ ም ምንም መጽሔት ላይ የደራሲያኑን ፍክክር ወይም ሽኩቻ የጻፈበት ጽሁፍ አለም ወደ አንቺ ልሻገር። መንግስቱ ለማና በጸጋዬ ገብረ መድህን መካከል ብቻ ላይሆን ይችላል። ሁለቱም በኢትዮጵያ ኪነ ጥበብ ምን አይነት ድርሻ እንዳላቸው፣ ምን አይነት ሰዎች ሰዎች እንደሆኑ አንባቢያንም የመድረክ ሰዎችም የሚረዱት ይመስለኛል። ይልቁንም ደግሞ ወደ ተውኔቱ ስናደላ የጸጋዬ ገብረመድህን ድርሰቶች ትልልቅ ስራዎችን የመጫወት እድል ጭምር የነበረሽ ነሽና መሳ ለመሳ የሚታየውን ወደ ኋላ ላይ የምናመጣውን በተራዊሱ ስራዎች ውስጥ እንመለከታለን። እስኪ አጋሪን አንቺም አለማየሁ ከጀመረበት የፉክክር የሚመስለው ዘመናቸውን የሚመስለው በወጣትነት በጊዜያቸው ያደርጉ የነበረውን የሚያንጸባርቁ ሀሳቦች ካሉሽ አዎ ምንድን ነው እኔ እንኳን ከጋይ ጸጋዬ ጋር ያው እንዳልኩ የእሱ ቡድን ተመደርገን ስለምንቦደን ከእነ ጋሽ መንግስቱ አመለካከት ሌላ ነው። ጋይ ጸጋዬ ደግሞ ራሱ አንዳንድ ጊዜ አለፍ ብለን ወይ ጋሽ አፈወርቅ ጋር ወይ ጋሽ መንግስቱ ጋር ካገኘን እሱም እንደዚሁ ሲያሾብረን ነው የሚገኘው። የሚገርም አይነት ፉክክር ነበር በዘመናቸው። ያ ፉክክር ግን ቀናና ሰላማዊ ነው የምለው የሙያ ውድድር እንጂ የሰው ተጠላልፎ የመጣል አይነት አልነበረም። ቀደም ሲል እንደገለጽኩት ወይ ለስልጣን ወይ ለሌላ ነገር እንዳልነበር ነው የምመለከተው። ያስተዋልኩት ነገር ቢኖር በጣም በመካከላቸው ያሉት ቀልዶች ሁሉ ጥበቡ ላይ ባለው መተቻቸት መሆኑ ያስደስተኛል። ጥበቡ ላይ አንተ የጻፍከው እንደዚህ ነው፣ አንተ የጻፍከው እንደዚህ ነው። አሁን ነጋሽ መንግስቱ የጋይ ጸጋዬ አጻጻፍ ሁላችንም እንደምናውቀው አሁን በስድስት ወርም በለው እናት አለም ጠኑም በለው አቡጊዳም በለው ስንሰራ አንድ ተዋናይ ከሰባት እስከ አስር ገጽ በቃሉ ሊያነበንብ ይችላል። ይህንን የአጻጻፍ ዘዴ በወቅቱ የሚፈልገውን መልእክት ሊያስተላልፍለት ጉልበት ሆኖ ተሰርቷል። እሳቸው ደግሞ አዳራሽ ውስጥ ገብተው ጸጋዬ እንዲያው ከክፍል ሁለት በኋላ እኮ ምን እንዳልካ አልሰማሁም፣ ምን ነበር መጨረሻውን ወሰደ የብለው የሚያፌዙበት ናቸው። ለምን የቲያትር አጻጻፍ ህግ አትከተልም ለማለት ፈልገው ነው። የእሳቸው ልክ ጠልፎ በቀደም እንዳየሀት እቷን ያሉ በቅርብና ባጭር ንግግር የሚገናኙበት የሚመላለሱበት የአጻጻፍ ዘኔ ነው። እሳቸው ተከትለው የሚሄዱት ያን የመሳሰለ ነው። ግጥሞቹም ይካይ ጸጋዬ እንዲህ በቀላሉ ተፈልፍለው ወዲያው ሊገቡና ሰው ሊሸከማቸው የሚችሉ እንዳልሆኑ እናያለን። የጋሽ መንግስቱ በኢትዮጵያ በጣም በአብዛኛው በተለመደው የወልግጥል የሚባለው ነገር ላይ ተመስርተው የተሰሩ ናቸው። ስለዚህም ቀላልነታቸውና ክቡድ አለመሆናቸው ለእሳቸው ያንን ትክክል ህግ ነውን የሚከተለው የሚለውን ነገር ነው የሚያመለክታቸውና የሚተቹት። እኔ ሌላው ያጋጠመኝ መጀመሪያ ቆይ፣ አንድ ሁለት ነገር ስለ ፍቅር ጽሁፋቸው በጣም የምወደው ነገር ስላለ ልናገር። አንዱ ይሄ ስለ ፍቅር ሲጽፉ በፍጹም በፍጹም፣ መንግስቱ ለማ እዛ ፍቅር ውስጥ ሰውነታቸውን ስታይ ማለት ነው፣ እሱ ላይ ነው ያታለሉን። በዘመናቸው እሳቸው አንድ ትልቅ አጋፋ፣ ከዕድሜያቸው በላይ የገዘፉ ያረጁ ሰው መስለው ነው የሚታዩት ስታያቸው። እኔ እንደውም በቀደማ ለማየውን እንዴት ያሳዝናል። ለካ የሞቱት እኮ በስልሳ አምስት እና በስልሳ ስድስት የእድሜ ክልል ውስጥ ነው ብዬ አወራሁት። እንዴት ትንሽ እድሜ ውስጥ ነው የሞቱት። በነበሩበት ሰዓት እኮ የሰማኒያ የዘጠና አመት ሰው መስለው ነው። አለባበሳቸው፣ ባርኔጣ አደራረጋቸው፣ አካሄዳቸው፣ የንግግራቸውን ሰዓት የመውሰድ ጉዳይ ያን እድሜ እንዲመስሉ አርጓቸዋል። በዛም ሳቢያ እነዚህ አዳዲስ ከሶቪየት ህብረት፣ ከአውሮፓ፣ ከአሜሪካ አብዮቱን ብለው የመጡት በጣም ወጣት ተራማጅ ነን ባዮች ሰዎች የመንግስቱ ለማን የዱሮ በሶሻሊስት ሪዮት ውስጥ በልጽጎ መውጣት አላወቁላቸውም። እጋሽ መንግስቱ ግን ገና እንግሊዝ ሀገር እያሉ የዚህን ሪዮት ዓለም ሁኔታ ጠንቅቀው ያወቁ ሰው ናቸው። በዛም ሳቢያ ደግሞ ከመንግስትም ከባለ ስልጣናትም ትንሽ ግጭት የደረሰባቸው ሰው ናቸው። ያንን አያሳይም፣ ሰውነታቸው ያንን አያመለክትም። ለዚህ ነው በስብሰባም ላይ አዲስ ግልብጥ አይደለሁም አሉ ተብሎ የሚወዛው የሚንሳቅላቸው እንደ እናንተ አሁን የመጣሁ አይደለሁም፣ በተራማጅነት ለማለት ያሉት ነው። በፍቅርም በፍቅርም ደግሞ ግጥም ስታያቸው ከእኛ ከሰው ጋር የወጣ የፍቅር ቋንቋ አይመስልም። እና አንዳንዴ በጣም የሚያስደነግጥ ነገር አላቸው ልልህ ነው። በኢትዮጵያ ባህል እሳቸውን መጽሐፋቸው በግቢያ ላይ ብለውታል። እንደው አንዳንድ ሰዎች ይህን ስታነቡ በእኛ የተለመደ አይደለም እና ምናልባት ለወጣቶቹ ይጥማል ብዬ ነው ገው የፍቅር ግጥሞቻቸውም ማለት ነው። መግለጫ ሰጥተው ነው የጻፏቸው። እና ወድሻለሁ ማለት አይጠቅም፣ አይበቃ ነሽ ማለትም አይጠቅም፣ አይበቃ ነፍሴ ነሽ ማለትም ልቤን አያርሰው። የፍቅራችን ነገር ዝም ነው ዝም ነው ምን ላርገው መውደዴን ለመግለጽ፣ በሙሉ ልሳምሽ፣ ልቀፍሽ፣ ላልቀስ ወይ ላመሉ፣ እግርሽን ልሳም ወይ ልስገድልሽ፣ ወይ አዋጅ ልናገረው በየአደባባይ፣ ወረቀት ልጻፍ ወይ ልላክ ወይ ደብዳቤ፣ እያንዳንዱ ቃላት ወልጄ ከልቤ፣ ገንዘቤን ልስጥሽ ወይ ሳይቆጨኝ መክሰሬ፣ ልታረድ ልሰዋ ለፍቅርሽ ለፍቅሬ። ይህ ሁሉ ከንቱ ነው የልብ አያደርስም፣ በቃል ወይ በስራ ፍቅር አይገለጽም። ይሻላል መሰለኝ፣ እንዲያው ዝም፣ እንዲያው ዝም፣ እንዲያው በደፈና እንደ ሃይማኖት ፍቅሬን ማወቅሽን ማመን መረዳት፣ እንዲያው ዝም ይላል። ይሄ ግጥም እንግዲህ ይሄ እንደዚህ ነው የሚያልቀው። በጣም ግሩም። አንድ ልጨምርላት አሉላ እሺ በርሄ ስለ ብሬቪቲ፣ ስለ ቀጭቋ እንቋቸው። ውሃ ማያጠፋው እሳት ነው ፍቅርሽ፣ ነደድኩኝ ቢላልኩኝ፣ ተቃጠልኩለሽ፣ ወደድኩሽ፣ ወደድኩ በኝ ባክሽ። በዚያ ዘመን የማይታይ በሚመስል ወይም በማንጠብቀው ዛሬ ላይ ሆነን ስናስበው በዚያ ዘመን ፍቅርን በዚህ መልኩ ይጻፋል ወይ ከሚያስብሉን ገጣሚያን አንዱ ናቸው። ስዕል በሚመስል የግጥም ምስል ከሚከስተው ገብረ ክርስቶስ ደስታ የሚተያይ ይመስለኛል፣ አለም ወደ ተማሪነት ዘመናቸው የሚመልሰን በፍቅር ቋንቋውም ሆነ አገላለጹ ይልቁንም ደግሞ በጨዋታ ለዛው የቀለዱባቸውን በዚያ ዘመን ጓደኞቻቸው ከእሳቸው ገጠመኝ ጋር ተያይዘው የሚነገር ነገር ግን እሳቸው የበለጠ ውበትም የቀልድ ለዛም አላብሰው የገጠሙትን ግጥም ብታጋሪ ነው ደስ ይለኛል፣ እኛም ደስ ይለናል። አለም ለዛሬ ግን በቂ ጊዜ የለም። ቀሪው መቅረቡ ግን አይቀርም፣ እርግጥ ቀኑ አይታወቅም። ሳላስበው ግጥም ገጠምኩ። አይደለም አደለም። ጉድ እኮ ነው እናንተ። የዓለም ፀሐይ ሰምተሽኝ ይሆን? ምንም አትል፣ በርታ በኝ። ለዛሬ ያልነውም በዚሁ ልንቋጭ ነው። በራዲዮ መጽሔት በኩል የ15 ቀን ሰዎች ይበለን። እስከ ማጠቃለያ ዜና ፍጻሜ ድረስ ከዚህ ከጌታቸው ካሳ ዜማ ጋር ታዋችሁና ለስንብቱ እመለሳለሁ። balın gitsene ያሳለፈው ትጥቅ ቁጭ ብዬ ሳልፍ ትጠልቃለችበት። አድማጮች አሁን የዜና ማጠቃለያ እናነባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልዩ ካውንስል ሮበርት ሞለር ያቀረቡትን የምርመራ ውጤት ዘገባን መንቀፍ ቀጥሏል። ፕሬዚዳንቱ ዘገባውን ሆን ተብሎ የተጠነሰሰ ነገር ነው በማለት መንቀፍ የጀመሩት ብዙ የተቀነሰበት የምርመራ ውጤት ይፋ ከተደረገ ጥቂት ቀናት በኋላ ነው። የሙለርን ዘገባ የጻፉት ትራምፕን የሚጠሉ ሰዎችና ዲሞክራቶች የመመሳጠር ወንጀል አለመገኘቱ አስቆጥቷቸዋል። በፊትም ቢሆን ሆን ተብሎ የተጠነሰሰ ነገር በመሆኑ ለምርመራ መቅረብ አልነበረበትም በማለት ትራምፕ ዛሬ ተቃውሟቸውን አሰምተዋል። ትላንት በካይሮ የድምፅ መስጫ ቦታዎች ላይ ሰዎች ተሰልፎ ሙዚቃ ያስተጋባ በነበረበት ወቅት ከተሳታፊዎች መካከል አንዳንዶቹ ሲጨፍሩና የግብፅን ባንዲራ ያውለበልቡ እንደነበር ተዘግቧል። ሰዎች የህዝበ ውሳኔ ድምፅ የሚሰጡት የህገ መንግስታዊ ለውጥ ለማድረግ በቀረበ የውሳኔ ሀሳብ መሰረት፣ ህዝቡ ድጋፉን ከሰጠ የፕሬዝዳንት አልሲሴ ስልጣን እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ድረስ ሊራዘም ይችላል። ለ11 ተጨማሪ ዓመታት ማለት ነው። በህብረተሰቡ ወታደራዊ ኃይል ሚናን ሊያሰርጽ ይችላል ተብሏል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚተላለፈው መደበኛ ፕሮግራማችን እስከምንገናኝ ከፕሮዲሰሩ ንጉሥ ታምሬ ጋር አዘጋጅና አቅራቢው አዲሱ አበበ ደህናደሩ አሉላ የዛሬ 15 ቀን ይመጣል። ሰላም ሰላም።